ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ መስከረም 23 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ ሲሆን ግርማ ፕሮግራሙን ትመራለች። የመንግሥቴ ባለሥልጣናትና ራሴም ይህን ጉዳይ ለማስረዳትና የኤርትራንም ምክንያታዊ ያልሆነ ጠባይ ለማሳወቅ ብዙ ጊዜ ትመላልሰናል። የጅቡቲ ፕሬዚደንት ኢስማኤል ኦማር ጌሌ ለመንግስታቱ ድርጅት ሰባኛ ጠቅላላ ጉባኤ በፈረንሳይኛ ከተናገሩትና ወደ እንግሊዝኛ እየተተረጎመ ከተሰማው አቤቱታቸው የተቀነጨበ ነው የሰማችሁት። ዘገባለን ለሐጂ ጉዞ ሄደው ሕይወታቸውን ያጡ ኢትዮጵያውያን የሚመለከትም ቅንብራለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሰሎሞን ክፍለ ያሰማናል። እንደምናምሽታችኋል የኢትዮጵያ መንግስት ባለፈው ዓመት ህዳር ሀገራቸው ውስጥ በተቀሰቀሰው የኢቦላ ወረርሽኝ ምክንያት የለቀቁትን የሴራሊዮን ኃይሎች ለመተካት ተጨማሪ ተዋጊ ወታደሮችን ወደ ደቡብ ሶማሊያ የመላክ ዕቅድ እንዳለው ተዘገበ። በኢትዮጵያ ወታደራዊ ምንጮች ገለጻ መሠረት አዲሶቹ የኢትዮጵያ ወታደሮች የወደብ ከተማዋን ኪስማዮን ጨምሮ በታችኛው ጁባ የሚመደቡት የጁባላንድ ጊዜያዊ አስተዳደር ኃይሎች የአልሸባብ ሚሊሻዎችን ከግዛታቸው እንዲያባርሩ ለመርዳት ነው። የአሜሪካ ድምፅ የሶማልኛው አገልግሎት እንደዘገበው አንድ ሺህ የኢትዮጵያ ወታደሮች ናቸው ወደ ሶማሊያ የሚላኩት። መቼ እንደሚሄዱ ግን እስካሁን የተገለጸ ነገር የለም። በናይጄሪያ ወታደራዊ ባለሥልጣናት መግለጫ መሰረት ትላንት ማታ ማይዱጉሪ ከተማ ውስጥ አራት አጥፍቶ ጠፊዎች ባደረሱት የቦምብ ጥቃት በትንሹ አስራ አራት ሰዎች ተገድለዋል። ባለሥልጣናቱ በዛሬው ገለጻቸው ደግሞ ሌሎች 39 ጉዳት ደርሶባቸዋል ብለዋል። የአይን ምስክሮች ከአጥፍቶ ጠፊዎቹ መካከል ቢያንስ ሁለቱ ሴቶች መሆናቸውን ተናግረዋል። የናይጄሪያ ጦር ሰራዊት ቃል አቀባይ ለጥቃቱ የቦኮ ሐራም ነውጠኞችን ይከሳል። ኃላፊነት የወሰደ ወገን ግን የለም። በሰሜን ምዕራብ ዩናይትድ ስቴትስ ክፍለ ግዛት በኦሪጎን አንድ የማኅበረሰብ ኮሌጅ ውስጥ ትላንት 9 ሰዎችን ተኩሶ የገደለው ግለሰብ ያነጣጠረው በክርስቲያኖች ላይ ነበር ሲሉ እማኞች ተናገሩ። በከባዱ ታጥቆ የነበረው ተኳሽ ትላንት ጠዋት በኮሚኒቲ ኮሌጁ መማሪያ ክፍሎች ገብቶ ተኩስ ከከፈተ በኋላ ፖሊስ በሰጠው ምላሽ ተገድሏል ሲሉ ባለሥልጣናት አስረድተዋል። የህግ ፖሊስ የተኳሹን ግለሰብ ስም እስካሁን ይፋ ባያደርግም ቢያንስ ሁለት እማኞች እንደተናገሩት ሰዎቹን ከመግደሉ በፊት የክርስትና እምነት ተከታዮች መሆን አለመሆናቸውን ይጠይቅ ነበር። ከአንድ ሳምንት በፊት በሳውዲ አረቢያ የሐጅ በዓል በተከበረበት ወቅት የሕዝብ መጨናነቅ በፈጠረው ትርምስና በትንፋሽ እጥረት የተረጋግጠው የሞቱት ምዕመናን ቁጥር በወቅቱ ከተገለጸው በላይ እያደገ ነው። ቴህራን ከ450 በላይ የሚሆኑት ሰለባዎቿ አስከሬን ለቀብር ወደ ኢራን እንዲመለስ ጠይቃለች። ኢራን በዚያን አሳዛኝ እልቂት የሞቱት ዜጎቿ ቁጥር 465 መሆናቸውን ስትገልጽ አሃዙ ከየትኛውም ሀገር የበለጠ ነው ተብሏል። ግብፅ 124፣ ናይጄሪያ 64 የሞቱባቸው መሆኑን አስታውቀዋል። በትንሹ 244 ሌሎች ዜጎቿም የት እንደደረሱ እንደማታውቅ ናይጄሪያ ጨምራ ገልጻለች። የሳኡዲ አረቢያ ባለሥልጣናት በአደጋው 769 ሰዎች መሞታቸውን ሲናገሩ፣ አሶሴትድ ፕሬስ የዜና ወኪል ግን በቅርቡ 999 መድረሳቸውን ዘግቧል። በዓመታዊው የሐጅ በዓል ዘንድሮ ከ180 ሀገሮች የሄዱ ከሁለት ሚሊዮን በላይ ሰዎች ሳውዲ አረቢያ መገኘታቸው ታውቋል። በመጨረሻም ሞስኩ በሶሪያ ተቃዋሚዎች ላይ የምታካሄደውን የአየር ድብደባ አቁማ የእስላማዊ መንግሥት ቡድን ኢላማዎች ላይ እንድታተኩር በዩናይትድ ስቴትስ የሚመራው ጥምረት እየጠየቀ ቢሆንም ሩሲያ ዛሬም ሶሪያ ውስጥ ተጨማሪ ጥቃቶችን አድርሳለች። እነዚህ ወታደራዊ እርምጃዎች በሶሪያ የሚካሄደውን ግጭት ከማባባስና ጽንፈኝነትን ይበልጥ ከማቀጣጠል በቀር የሚፈይደው ነገር የለም ይላል በቱርክ ውጭ ጉዳይ ሚኒስቴር ድረ ገጽ ላይ የወጣው የህብረቱ መግለጫ። በሶሪያ በዩናይትድ ስቴትስ በሚመራው ወታደራዊ ህብረት ውስጥ ብሪታንያ፣ ቱርክ፣ ፈረንሳይ፣ ጀርመን፣ ኳታር እና ሳውዲ አረቢያ ይገኙበታል። ዜናው አበቃ። አመሰግናለሁ፣ ሰሎሞንን ለዜናው። ከምሽቱ 3 ሰዓት በ19 በ22፣ እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በሳውዲ አረቢያ ለሐጂ ስርዓት በተጓዙ እማኞች ላይ በትርምስ መሃል በተፈጠረው መረጋገጥ ከሞቱት 769 አማንያን መካከል 13ቱ ኢትዮጵያውያን መሆናቸውን የሃይማኖት መሪዎች ገልጸዋል። ሳውዲ አረቢያ ከሚገኘው የኢትዮጵያ ኤምባሲና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ከአካባቢው ነዋሪዎች የተውጣጣ አንድ ቡድን የሰጠውን የቪዲዮ መግለጫ ተንተርሶ ሄኖክ ሰማግዜር የሚከተለውን አሰናድተዋል። መስከረም 13 ቀን በሐጂ ጸሎት ላይ ሳሉ በሳውዲ አረቢያ በደረሰ መገፋፋትና መጨናነቅ በደረሰው አደጋ ከሞቱትና ከቆሰሉት መካከል 13 ኢትዮጵያውያን እንዳሉበት የገለጹት ሐጂ መሐመድ አሚን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ናቸው። ከዚህ በፊት የሞቱትን ሁለት ኢትዮጵያውያን ጨምሮ የሯጮች ቁጥር 13 መሆኑ ተረጋግጧል። የሐጂ መሐመድ ድምፅን ነው የሰማ ነው። ለድምፁ ጥራት ይቅርታ እንጠይቃለን። ከኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳላሀዲን ወዚር መስመር ላይ ይገኛሉ። እንደምናመሹ ሀጂ። በጣም ደህና ነኝ። በቅድሚያ እንግዲህ ይሄ እንግዲህ በእስልምና ቅዱስ በሆነው ስፍራ በደረሰው አደጋ እናዝናለን። የኢትዮጵያውያኑን ሁኔታ እንግዲህ ከሀጂ መሐመድ አሚን አንደበት ሰምተናል። እስኪ ዝርዝር መግለጫ ይስጡን። ምንድን ነው የተፈጠረው ያለው ሁኔታ? የማጣራት ሂደቱ ምን ይመስላል? ብስሚላህ ራህማን ራሒም በመጀመሪያ ለዚህ ላልታሰበው ላልተጠበቀው፣ ለሞት ለተዳረጉት ኢትዮጵያውያን ሙስሊሞች ከልብ ከልብ የጥልቅ ሀዘን ተሰምቶናል። የምክር ቤቱን ፕሬዚዳንት ይህንኑ መልእክት ነው ያስተጋቡት ለቤተሰቡም ከፍተኛ መጽናናትን እና ጸሎትን ተመኝተዋል። እኛም እየተመኘን ነው። በእውነቱ የተከሰተው በኛ ኢትዮጵያውያን ሙስሊሞች ብቻ ሳይሆን እጅግ በጣም ብዙ ሀገሮችን ያካተተ ትራጂዲ ነው። መንስኤዎቹ አሁንም ፉሊ ጥራት በስጌድ እየተደረገ ነው። አንዱ በጣም ከፍተኛ ሙቀት እንደነበርና ኮንቮዮች የሚሄድና የሚመለሱ ተጋጥሞ ከፍተኛ ያልታሰበ የመጨናነቅ ፈጥሯል። በዚህም የተነሳ እጅግ ብዙ ሰው ነው የሞተው። የኛ ኢትዮጵያውያኖች የሞቱትን ለማስረገጥ በጣም ስንረባረብ ስንሰራ ከርመን እንደሚያውቁት እኛ ኢትዮጵያውያን እና ሶማሌዎች እና ሱዳኖች በጣም እንመሳሰላል እንዲሁም ኤርትራውያን። ስለዚህ የሞቱትን አስክሬን በፍሪጅ ነው የሚያስገቡት ያንን ፍሪጅ ውስጥ እጅግ በጣም ፎቶግራፎች እየተለጠፉ በጣም አድካሚ በሆነ የማጣራት ዘመቻ ሲካሄድ ቀርመዋል። እንግዲህ ብዙ ሰዎች ናቸው። ለአድማጮችም ለማስረዳት ያህል ህይወታቸው ያለፈው ሰባት መቶ ስልሳ ዘጠኝ ሰዎች እንደሆኑ ነው እስካሁን የተገለጸው። ከነዚህ መሀል አስራ ሶስት ኢትዮጵያውያን እንዳሉ። በምንድን ነው ያወቃችሁት? ያወቅ ነው የፊንገር ፕሪንት አለ አሻራ፣ አሻራው ሀገር ሲገቡ አሻራ ይወሰዳል። በዚያ መሰረት ለማረጋገጥ ችለን ለሟቾቹ ቤተሰብም ይህንኑ ሀዘናችንን በጥልቅ አሳውቀን መልእክቱም ደርሷቸዋል። ይሄ እንግዲህ በአሻራ የታወቁት ናቸው። ያልታወቁ ሌሎች ሊኖሩ ይችላሉ ማለት ነው። አሁን እንግዲህ አንዳንድ አወዛጋቢ ነገሮች የሳውዲንም አውቶሪቲ ወይንም መንግስት ኃላፊዎች እየጠየቅን ያለ ነው። ሌሎች ያልታወቁ እንዲሁ በጅምላ የተወሰኑ የተቀበሩ እንዳለ አንዳንድ መረጃዎች ሰምተን ስንጠይቃቸው አይ፣ የለም። የእያንዳንዱ አገር መዋች እኛ የመቅበር መብት የለንም፣ እየጠየቅን የሀገሩ መንግስታት ተወካዮች እያዩ ካስረገጡ በኋላ ነው የምል መልስ እየሰጡን ነው። ያንንም ቢሆን እያጣራን እንገኛለን። ለማንኛውም የቆሰሉት ወደ ሀያ አምስት ደርሰዋል። ከነዚህ ሀያ አምስቶቹ አብዛኞቹ ሽሮ ወደ ቀያቸው ወደ የቦታቸው ተመልሰዋል። የተቀሩት በህመም ላሉት ጥቂት ናቸው። እነዚህ ከሞቱትም አስራ ሶስቱ መካከል አንዳንዶቹ በቤተሰብ ፍላጎት እዛው እንዲቀበሩ በጠየቁት መሰረት ተቀብረዋል። እጅግ የሚያሳዝነው አንድ ወንድማችን ሙስሊም ቤተሰብ ባልተቤቱ ሞታ፣ እሱ ተርፈዋል። ያው የባለቤቱም የቤተሰቦቿንም ፍላጎት ለማሟላት እዚሁ ይቀበሩልን ባሉት መሰረት እዛው መካ ተቀብረዋል። የብዙ ሙስሊም ምኞት በብዙ ጊዜ እዛ የተጸደቀ የተባረከ ቦታ ተብሎ ስለምታመን ሟቹን አስክሬን ወደ ሀገር ቤት የመመለስ ጥያቄ ብዙ አይመጣም። እስካሁን የገጠመን የለም። እዛው ነው የምትከበረው። በጣም ነው የምናመሰግነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳላሀዲን ወዚር፣ ለደረሰው አደጋ እናዝናለን። ለሟች ቤተሰቦች መጽናናትን እንመኛለን። በአጠቃላይ በሙስሊሙ ማህበረሰብ በደረሰው አደጋ የአሜሪካ ድምጽ ሬዲዮ ሀዘኑን ይገልጻል። እርስዎም ለሰጡን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ። ተሆኖክ ይህን ህ ለሰተኝ እንዳሉት እርሶም የእኛም ጸሎትና ፍላጎት የተቀሩትንም ሁሉ ሽሮ ወደ ሀገር ቤት በሰላም እንዲገቡ እነዛም የሞቱትን ደግሞ የሰማይ ሰማይና በራ የተፈጠረ ፈጣሪ ጌታችን እንዲቀበላቸው ወደ ገነት እንድልውላቸው ጸሎታችን ነው። ለቤተሰቡም ከፍተኛ መጽናናትን እንመኛለን። ወደ ተከታዩ ዘገባ እናልፋለን የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌ ኤርትራን ባልተገባ ባህሪና በነገረኛነት ከሰዋል ፕሬዚደንቱ ይህንን ክሳቸውን ያሰሙት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከትናንት በስቲያ ባደረጉት ንግግር ነው በሌላ በኩል ደግሞ ከኢትዮጵያ ጋር በአረንጓዴ ኢነርጂ ምርትና አጠቃቅም ሀገራቸው አብራ እየሰራች መሆኗን ገልጸዋል ፕሬዚደንቱ የሽብር ፈጠራን የሶማሊያንና የየመንም ጉዳዮች አነሳስተዋል Member countries present here have seen that since 2008, the tense and still unresolved situation prevailing in the north of my country has followed the unjustified and incomprehensible occupation by Eritrean forces of part of the country. ለተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ተሳታፊ የሀገሮችና የመንግስታት መሪዎች ሲሰማ ነው የምታዳምጡት። ፕሬዚደንቱ ያሉት እንዲህ ነው። ከ2008 ዓ.ም ይህ በአውሮፓ የዘመን አቆጣጠር ነው፣ በኢትዮጵያ በ2001 ዓ.ም መሆኑ ነው። የኤርትራ ወታደሮች የሰሜናዊ ግዛቶቻችንን አንዳንድ አካባቢዎች ግልጽ ባልሆነና አግባብነቱን ማረጋገጥ በማይቻል ሁኔታ ከተቆጣጠሩ በኋላ በዚህም ዓመት ውጥረቱና ውዝግቡ ቀጥሏል። የጅቡቲው ፕሬዚደንት መልእክት ነው። የመንግሥታቸው ባለሥልጣናትና ራሳቸውን በተደጋጋሚ ወደ ኒውዮርክ ጉዳያቸውን እያንጠለጠሉ መመላለሳቸውን ሚስተር ጌሌ ለመሪዎቹ ጉባኤ አመልክተዋል። ለምን ቱ ኢንፎርም ሚ አባውት ዘ አንሪዝነብል ቢሄቪየር ኦፍ ኤርትራ የኤርትራን ምክንያታዊ ያልሆነ ጠባይም ለማስረዳት ኤርትራ፣ አሉ ፕሬዚደንቱ የሁኔታውን አሳሳቢነት በቸልታ መመልከትን ወይም ጆሮ ዳባ ልበስ ማለት እንመርጣለች። ደግሞም ለውይይት የሚደረግን ማንኛውንም ጥረት ወይም ሙከራ ውድቅ ስታደርግ ቆይታለች ስ ይህንን ግጭት በሰላም ለመፍታት ሀገራቸው ሲጀመር አንስቶ የአፍሪካ ኅብረትን፣ የአረብ ሀገሮች ኅብረትን፣ የእስላማዊ ጉባኤ ድርጅትንና የተባበሩት መንግሥታት ድርጅትን ጽሕፈት ቤቶች ስትጎተጉት መቆየቷን ተናግረዋል። በኋላም የካታር ኤሚር በጉዳዩ ገብተው ለማሸማገል ያቀረቡትን ሐሳብ ኤርትራ ለአመክኗዊነት ጆሮዋን ትሰጣለች በሚል እምነት መቀበላቸውን አመልክተው ይሁን እንጂ በሚያሳዝን ሁኔታ አሉ ጌሌ የሽምግልናው ስምምነት ከተፈረመ አምስት ዓመታት አልፈውም የድንበሩን መካለልና በኤርትራ እጅ የሚገኙ የጦር እስረኞች ይመለሳሉ በሚል እስከ ዛሬ እየጠበቁ መሆናቸውን አመልክተዋል። ዓለም አቀፉ ማኅበረሰብ በሁለት ሺህ ዘጠኝ ዓመተ ምሕረት በአውሮፓውያኑ የዘመን አቆጣጠር በቁጥር አንድ ስምንት ስድስት ሁለትና 1 1907 እንዲሁም በ2011 ዓ ም በቁጥር 2023 ውሳኔዎችን ቢያሳልፍም ኤርትራ ጅቡቲያውያን እስረኞች በእጇ ስለ መገኘታቸውም ስትክድ ቆይታለች ብለዋል። ይሁን እንጂ አሉ ጌሌ ይመስገነውና እስረኞቹ ማምለጥ ችለዋል። ይህ የክህደት ምግባር አሉ የጅቡቲው ፕሬዚደንት ወታደሮቹ አምልጠው ከወጡና የእማኝነት ቃላቸውን ከሰጡ በኋላ ቀጥሏል። ኤርትራ ይህንን ማድረጓና ለውይይትም ለመቀመጥ አለመፈለጓ ዓለም አቀፍ ደንቦችና ምግባሮችን የሚጻረር ነው ብለዋል ጌሌ። ኢት ሾውዝ ዘ ዴንጀር ዳት ዲስ ካንትሪ ሬፕረዘንትስ ቱ ዘ ሪጂን አንድ ቱ ዘ ኢንተርናሽናል ኮሚኒቲ አዝ አ ሆል። ሁኔታው ይህች ሀገር ለአካባቢውና በአጠቃላይም ለዓለም አቀፉ ማህበረሰብ አደጋ መሆኗን ያሳያል ብለዋል። የጅቡቲ ፕሬዚደንት ኢስማኤል ጌሌ ለዓለም መሪዎች ኒውዮርክ ላይ ባደረጉት ንግግራቸው ሀገራቸው ዘወትር በሰላም የምታምንና የንግግርን የሽምግልናን የድርድርን ጠቃሚነት የምትገነዘብ መሆኗን ጌሌ ተናግረዋል። ይሁን እንጂ ነቨርዘለስ ቴሪቶሪያል ኢንተግሪቲ ኦፍ ማይ ካንትሪ ኢዝ ኖን ኔጎሺየብል፣ ይሁን እንጂ የሀገሬ ተክለ ግዛት የማይደፈር መሆን ለድርድር የሚቀርብ አይደለም። በሚስተር ጌሌ የአደባባይ ክስ ላይ የኤርትራ መንግሥት ያለውን ሐሳብና መላሽ ለመጠየቅ ወደ ተባበሩት መንግሥታት የኤርትራ ሚሲዮን ደውያለሁ፣ ለጊዜው አልተሳካም። መልእክት ግን አኑሬያለሁ። ባገኘሁ ጊዜ ይዤ ይመለሳለሁ። የኤርትራ መንግሥት በአካባቢው ስም የማጉደፍ የጸብ አካሄድ በእጅጉ እንደሚያዝን ቀደም ሲል ባወጣቸው መግለጫዎች ሲያሳውቅ መቆየቱ ይታወሳል። የአካባቢው ብቸኛና ዋነኛ አለመረጋጋት ምክንያት የኤርትራን ሉዓላዊ ግዛቶች በኃይል ይዛ ያለችው ኢትዮጵያ ናት ብሏል። አግባብነት የሌለውን የጅቡቲን አቋም ለመረዳት አስቸጋሪ ነው ብሏል። የኤርትራ መንግሥት ባለፈው የካቲት መጀመሪያ ባወጣው መግለጫ የድንበሩ ውዝግብ ጉዳይ በጋራ ለተስማሙባቸው ሦስተኛ ወገን ድርጅቶች የቀረበ መሆኑንም መግለጫው ይጠቁማል። ክርክሩ በጥሩ ሁኔታ ተይዞ እያለ ብስለት የሌለውና በጎ መንፈስ የራቀው የጅቡቲ አቋም ለማስረዳት አስቸጋሪ ነው ብሏል የኤርትራ መንግሥት። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን እሬቻ ምንድን ነው ሰው ጠይቆናል አሉላ ከበደ ባለሙያ አነጋግሯል። ባህልና ማኅበረሰብ ዝግጅታችን መልስ ይዟል ሻን ባህል ምንነት የተመለከተ የአድማጭ ጥያቄ በድምፅ እናሰማለን። እሱ መነሻ ያደረገ ነው። በዚህ ጉዳይ ላይ ጥናት ያደረጉ ጽሑፎችን የጻፉ መጽሐፍ እስከ ማሳትን የደረሱ አንድ አዋቂ ጋብዘናል። ወደዚያው ነው እንግዲህ ምናመራው ሊቀ አላፍ ቀሲስ በላይ መኮንን በኦሮሞ ባህል የሚታወቅ በየዓመቱ የሚከበር ሬቻ የሚባል ባህልን በተመለከተ ወይም ልማድን በተመለከተ ከአድማጮች ጥያቄ ደርሰው እና ነው ወጋሄን ቃለ ምልልስ የምናደርገው። የባህሉን መሰረትም ከህብረተሰቡ ከሚያዛምድበት ሁኔታ ጋር የምንመለከትባቸውን ጥያቄዎች ከማንሳቴ በፊት የአድማጩን ጥያቄ በቅድሚያ ላሰማው። ከዚህ ከአሜሪካ ነው የቮይስ ኦፍ አንድ ሀሳብ ለመስጠት ነው። ይህም ሀሳብ ምንድን ነው? ከመስቀል በኋላ በዚህ በደብረ ዘይት የሚከበረው ኢሬቻ የሚባል ትልቅ በዓል አለ። በዚህ በዓል ላይ ብዙ ሰዎች እየተከራከሩ ነው። ግማሾቹ የኦሮሞ አምልኮ ነው ይላሉ፣ ግማሾቹ ደግሞ የለም፣ የኦሮሞ ባህል እየተባሉ ነው የሚከራከሩት። ስለዚህ እስከ ግጭትም የደረሱ ሰዎች አሉ እና እባካችሁ ይሄንን ስርዓት በሚገባ ማብራራት የሚችል ሰው አቅርባችሁ ሰፊ ማብራሪያ ብታሰሙን በጣም ጥሩ ነው። ምክንያቱም ብዙ ጭቅጭቅና ክርክር አለና ይህንን በሰፊው ብታብራሩልን በጣም ጥሩ ነው። ብዙአየሁ እባላለሁ ከአሜሪካ ነው። ሰላም ሊቃ አላፍ። እንደሰሙት ብዙ አየው የተባሉት አድማጫችን ባህል ነው አምልኮ ነው በሚል ውዝግብ ውስጥ የገቡ ሰዎችን ነው ዋቢ አድርገው ያነሱት። እስኪ ስለምንነቱ ያስረዱን። እርስዎ ጥናት አድርገዋል በዚህ ጉዳይ መጽሐፍ ማሳተም ድረስ ሄደዋልና ለመሆኑ እሬቻ ምንድን ነው? መሰረቱ ምንድን ነው? እንግዲህ እሬቻ አምልኮ ሳይሆን ባህል ነው። ትርጉሙን ላስቀምጥ። እሬቻ ማለት መስማማት፣ አንድነት ማና ማን ነው የሚታረቀው? ቢባል አንደኛ ክረምት አልፎ በጋ ሲመጣ፣ እንግዲህ ድሮ ሲባል የነበረው ክረምትን የሚያልፍ ጥቂት ሰው ነው። ወንዝኒ ችግሮችን የማለፍ ብልሃት ስላልነበረ አንዳንድ ጊዜ ወዲህ ማዶ ያለው ዘመድ ተለያይቶ ይቀራል። ስለዚህ እርቅ የሚለው አንድ ራሱ እግዚአብሔር ታረቀን እግዚአብሔርን ድርቅ እንደ መጠየቅ ነው። በክረምቱ ውሃ ሙላት ተለያይተን የነበርን ወዳጆች እንድንገናኝ ያደረገን ያን አብሮ መኖር ፈቀደልን አምላክ እንደ ማለት ነው እንደማለት ነው። ይሄ ባህል በብሉይ ኪዳን ሥርዓት ከክርስትናም ከእስልምና በፊት የነበረ በብሉይ ኪዳን የነበረ ሥርዓት ነው። ይሄ ሥርዓት መልካም እንግዲህ በዚህ በብሉይ ኪዳን ውስጥ ብዙ ባህሎች አሉ። ለምሳሌ ለምሳሌ እስራኤላውያን ባህል አለ። በኢትዮጵያ ውስጥም የተለያዩ ብሔር ብሔረሰቦች እየራሳቸው ባህል አላቸው። ሌላው እርቅ ማለት ደግሞ የተጣሉ ሰዎች ጠዋት ሲነሱ ወደ ስራ ከመሄዳቸው እንደምን አደራችሁ፣ እንደምን አደር ይባባላሉ፣ እና የተጣሉ ሰዎች ደግሞ ይታረቃሉ። ስለዚህ እሬቻ ማለት አንዱ ይሄ ነው። አሁንም ደግሞ ባል ምስት ሲያገባ ሄዶ የሙሽራው ቤተሰብ እና ሙሽራው የሙሽሪትን ቤተሰብ ሄዶ ይስማቸዋል። ለምለም ሳር ይዞ ትከሻቸው ላይ አድርጎ ጉልበታቸውንም ትከሻቸውንም ይስምና ይቅርታ ይጠይቃል። ይሄም አራራ ወይንም እሬቻ ይባላል። ይሄ ብቻ አይደለም። አሁንም እሬቻ ሰዎች ለምሳሌ ስርዓት ሲፈጽሙ ህግ በኦዳ ስር ቁጭ ብሎ ኦዳ ማለት እንግዲህ የሰው ልጅ ቤት መስራት ከመጀመሩ በፊት ሰው የሚኖረው አንድ በዋሻ ከዛ ባለፈ ደግሞ እንደዚህ እንደ ቤት የሚያገለግል ትልቅ ዛፍ ስር ኦዳ ስር ነው፣ እና እዛ ስር ሆኖ ህግ ያወጣል፣ ይዳኛል፣ ያስታርቃል። ኑሮም እዛው ነው፣ አዳራሹም ነው እሱ። እንደ አዳራሹም ይጠቀሙበታል ኦዳ ስለዚህ እሬቻ ማለት ትርጉሙ በጣም ሰፊ ነው። በዚህ ብቻ የሚያበቃ አይደለም። ስለዚህ ይሄ እሬቻ ባህል እንጂ አምልኮ አይደለም። አምልኮ አይደለም። ምናልባት ሰዎች እዛ ሄዶ አምልኮ መስሏቸው የሚያጓሩ አሉ። አሁን እየቀረ መጥቷል። ይሄ በማስተማር ለማስቀረት እኔ ከአስራ አምስት አመት በላይ እሬቻ ተገኝቻለሁ። አስራ አምስት አመት በላይ በየአመቱ እየሄዱ በዛ ስርዓት ላይ ተገኝቻለሁ ነው እያሉኝ ያለሁት ተገኝቼ አስተምራለሁ። ይሄ ባህል እንጂ ሃይማኖት አይደለም። የነበረው ከክርስትናና ከሃይማኖት በፊት ነው። ከየትኛውም ሃይማኖት ጋር ደግሞ አይቃረንም። የማይቃረንበት ምክንያት ምንድን ነው? ባህል ሎ በአመት አንድ ቀን ብቻ አይደለም። አምልኮ መቼም አንድ ቀን በአመት አንዴ ነው? ልክ ነው። በአንድ ቀን ብቻ እግዚአብሔር ተጠይቆ በቃ የሚባል አይደለም። ይሄ ባህል ግን ሰዎች ለምሳሌ መንገድ ላይ ሲገናኙ እንደምን አደርክ፣ እግዚአብሔር ይመስገን ይባባላል። እግዚአብሔር በማናቸውም ውስጥ ቢሮ ስንገባ ስናርስ እጃችን ስንታጠብ እግዚአብሔርን እንለምናለን ይሄ ባህላችን ነው የሰው ልጅ ባህሉ ነው ፈጣሪውን ማስታወስ ማለት ነው ፈጣሪውን ስላስታወሰ እዛ ስለ ሄደ ታይቶ አምልኮ ነው ወይ አምልኮ ነው ሊባል አይችልም በብሉይ ኪዳን አባ ገዳው በስሩ የፖለቲካ ሰዎች አሉት ደበለይ በሚባል ሁለተኛ የሃይማኖት ሰዎች አሉ፣ እንደዚህ የሚያስታርቁ ሌሎች ደግሞ የባህል ስራ የሚሰሩ አሉ። አሁን በአዲስ ኪዳን ግን የፖለቲካ ስራ የሚሰራ መንግስት ነው ህዝብ የሚያስተዳድር ድሮ የሚያስተዳድር ክርስትና እስልምና ከመምጣቱ፣ እንዲህ አይነት ህግ መንግስት አወቃቀር ከመምጣቱ በፊት አባገዳ እንደ ንጉሥ ስለሆነ መጥቶ ለምሳሌ ህዝቡን የሚያስተዳድረው በየዘርፉ በየክፍሉ ነው። አሁን ህዝብን የሚያስተዳድር መንግስት አለ። የሃይማኖት ስራ የሚሰሩ ደግሞ የሃይማኖት አባቶች አሉ። ለእስልምና መስጊድ፣ ለክርስቲያንም ደግሞ ቤተ ክርስቲያን አለ። ሃይማኖት ኤክሰርሳይዝ የሚታረገው እዛ ነው። ባህል እዚህ ኤክሰርሳይዝ ማድረግ ደግሞ ከዛ ጋር የሚቃረን አይደለም የሚለው። መልካም። ከእሬቻ አከባበር ስርዓቱ ጋር የተያያዙ ጉዳዮችን እናንሳ። ምናልባትም አንዳንዶችን ጠያቂያችን እንዳቀረቡት አምልኮ ነው ወደሚለው አስተሳሰብ የወሰዷቸው በስርዓቱ ይሄ ባህል ወይም ይሄ ስርዓት በሚከበርበት ስነ ስርዓት ላይ የሚደረጉ ክንዋኔዎች ግዑዝ የሆነ አካልን ወይ መንፈስን እንደሚከበር ወይንም እንደሚመለክ አድርገው ያሳዩትን ነገሮች እስኪ ቅድም በማስተማር መስተካከል ያለበት ነው፣ ሰዎች በተሳሳተ መንገድ ሊያደርጉ ይችላሉ ያሉትን ያብራሩልን። ምንድን ነው የሚከናወነው በዛ ስርዓት ላይ? እንግዲህ እየተከናወነ ያለው ምንድን ነው ከማለታችን በፊት ሊከናወን የሚገባውን ልናገር። እሺ አባ ገዳው እየተከናወነ ያለውም ነው ይሄ። ሄዶ እዛ በየጎሳው ይጠራል። ቱለማ፣ ቦረና ጉጂ እያለ በቾ እያለ የኦሮሞ ዘር አለ። በየዘሩ የኦሮሞ ነገዶች ይጠራሉ። ነገዶች የኦሮሞ ነገድ አለ። መጀመሪያ መመድረክ፣ ሁለተኛ የሚመርቁ እሱን ይጠራና በዛ ምንድን ነው የሚለው ዋይን መልካ ከና ዋይን ቅሌ ከና ይላል የዚህ የባህሩ አምላክ ነው። በግዕዛችን ደግሞ ምን ይላል መሰለህ? አምላከ ባህር ወቀላያት ይላል። እንደውም ከኦሮምኛ ጋር የሚመሳሰለው ዋቅን መልካከና ይላል። ኦሮሞ አይደለም ምን ማለት ነው? ዋቅን መልካከና ማለት አምላከ ባህር ማለት ነው። የዚህ የባህሩ አምላክ ማለት ነው። የባህሩ አምላክ ይሄንን ባህሩንም የፈጠርክ ሰማዩንም የፈጠርክ መሬቱንም የፈጠርክ ሰውንም የፈጠርክ አምላክ ነው። ዝግጅቱ አልተጠናቀቀም፣ ወደፊት እንመለስበታለን። ክቡራትና ክቡራን አድማጮች፣ ሰዓታችን ለዛሬ ወደ መጠናቀቁ ነው። ከምሽቱ ሦስት ሰዓት በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት እንደገና እንገናኛለን። በኢንተርኔት ዌብሳይታችን ላይ ቪኦኤ ኒውስ ዶት ኮም ስላሽ አማሪክ ብላችሁ ፈልጉን፣ ተሳተፉ። ፕሮግራሙን የመራችሁ ጽዮን ግርማ በቴክኒክ መሐንዲሱ በምስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሶሎሞን አባተ ነኝ።

እንደገና እንደገና እንደ ልጅነት ዘጋ እንደ አዲስ ባንቺ በጌ እንደገና እንደገና